የኦሮሞ ፌዴራሊስት ፓርቲ ሊቀመንበርና የመድረክ አመራር አባል ዶክተር መረራ ጉዲና የታሰሩት ከአሸባሪ ድርጅት ጋር ግንኙነትን ማድረግን በሚከለክለው የአስቸኳይ ጊዜ አዋጅ መሰረት መሆኑን የኢትዮጵያ መንግስት አስታወቀ። በአውሮፓ ህብረት የምስክር ሸንጎ ሰሚ ችሎት ፊት ቀርበው የተናገሩት የተቃዋሚ ፓርቲው መሪ ከአርበኞች ግንቦት ሰባት መሪ ዶክተር ብርሃኑ ነጋ ጎን ተቀምጠው የሚያሳዩ ምስሎች በድረ ገጽ ሲሰራጭ ቆይቷል። ዶክተር መረራ ጉዲና መታሰራቸውን ቤተሰባቸው፣ ፓርቲያቸውና በኢትዮጵያ አስቸኳይ ጊዜ አዋጅ የተቋቋመው ወታደራዊ እዝ አስታውቋል። መለስካቸው አምሃ ዝርዝሩን ይዘዋል። የኦሮሞ ፌዴራሊስት ኮንግረስ የስራ አስፈጻሚ ኮሚቴ አባላት ወጥሮ ነገምታ ዛሬ ለቪኦኤ እንዳብራሩት ዶክተር መረራ ጉዲና በፓርቲ ተልእኮ ስራቸውን ለአንድ ወር ያህል ሲያከናውኑ ቆይተው ትናንት ህዳር 1 ቀን 2009 ዓ ም ጠዋት አዲስ አበባ ገብተዋል። ቤታቸውም እስከ ምሽቱ ሁለት ሰዓት ድረስ በእረፍት ላይ እንደነበሩ አቶ ጥሩነህ ተናግረዋል። ከቀትር በኋላ በመኖሪያ ቤታቸው አካባቢ የመንግስት የጸጥታ ኃይሎች ሲንቀሳቀሱ እንደነበሩም ሰምተናል ይላሉ አቶ ጥሩነህ። ወደ ማታ ግን የዶክተር መረራንም ሆነ የቤተሰብ አባላትን ስልክ ብንሞክርም መልስ ልናገኝ አልቻልም የሚሉት አቶ ጥሩነህ ዛሬ ጠዋት ዶክተር መረራ ጉዲና በቁጥጥር ስር መዋላቸውን ከቤተሰብ አባላት እንደሰሙና የአያያዛቸውን ሁኔታ ዘርዝረዋል። አሁን ትናንትና ህዳር 21 ቀን ማለት ነው ከምሽቱ ሁለት ሰዓት ጀምሮ እስከ ሌሊቱ ስምንት ሰዓት ድረስ ቤቱ ሲፈተሽ እንደነበረና የተለያዩ ሰነዶቹ እንደተወሰዱ ገንዘብም እንደተወሰደ ምን ያህል እንደሆነ የተረጋገጠ መረጃ ባይኖርንም፣ ገንዘብና ልዩ ልዩ ሰነዶች፣ ሞባይሎች እና ሶስት ላፕቶፕ ኮምፒውተሮች እንደተወሰዱ ሰምተናል። ሌሊት ስምንት ሰዓት ይዘውት እንደሄዱና ዛሬ ቁርስ የወሰዱ ልጆች ፈልገው እንዳገኙት ማዕከላዊ እንደሚገኙ ነገር ግን በአይናቸው ያላዩት መሆኑን ምግብ ብቻ አቀብሎ ተመልሷል። እኔም በአጋጣሚ እዛ ስለነበርኩ ይህን ለማረጋገጥ ችያለሁ። ዛሬ ከቀትር በኋላ በሰባት ሰዓቱ የዜና ወጃ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ቴሌቪዥን የኮማንድ ፖስቱን ሴክረታሪያት በመጥቀስ ዶክተር መረራ ጉዲና የአስቸኳይ ጊዜ አዋጁን የአፈጻጸም መመሪያ በመጣስ ተጠርጥረው በቁጥጥር ስር መዋላቸውን ዘግቧል። አንቀጹ ባጭሩ የሚለው ሁከትና ብጥብጥ የሚያነሳ ቅስቀሳና ግንኙነት ማድረግ የሚል እንደሆነ ከማስፈጸሚያ መመሪያው ማስተዋል ይቻላል። የኦፌኮ ስራ አስፈጻሚ ኮሚቴ አባል አቶ ጥሩነህ እንዳሉት ዶክተር መረራ ሲያዙ አብረዋቸው ይኖሩ የነበሩ ያሏቸው ሁለት ወጣቶችም ተይዘዋል። የእነሱ አያያዝ ምክንያቱ ምን እንደሆነ ግን አልተረዱም። ከሱ ጋር የተያዙ ሁለት ወጣቶች ታዬ ነገራና ኩመራ ደለሳ የሚባሉ እነሱ ደግሞ ለምን እንደተያዙ ኮማንዶ ፖስቱ ሴክሬታሪያት ያለው ነገር የለም። አቶ ጥሩነህ የቤተሰብ አባላትን በመጥቀስ ዶክተር መረራ ጉዲና ትናንት በመንግስት ጸጥታ ኃይሎች ሲያዙ የአካል እንግልት እንዳልደረሰባቸው ገልጸው ህመም ግን ሲሰማቸው እንደነበረ ተገልጾልኛል ይላሉ ከውጭ ሲገቡ የህመም ስሜት ይሰማቸው እንደነበረ ና ህክምና ለማድረግም ሲናገር እንደነበረ ነው የሰማሁት ትንሽ እረፍት አድርጎ ካልተሻለው ወደ ህክምና ተቋም ለመንቀሳቀስ ሲያስብ እንደነበረ ነው የሰማሁት ከቤተሰቡ አባላት በእናንተ በድርጅታችሁ የስራ ሂደት ላይ የሚያሳድረው ተጽዕኖ ምን እንደሆነ ይታወቃል። እውነቱን ነገር ለመናገር የዶክተር መረራ በቁጥጥር ስር መዋል አንደኛ በስራችን ላይ የተወሰነ ተጽዕኖ ይፈጥራል፣ ትልቅ ተጽዕኖም ይፈጥራል ብለን ነው የምናምነው። መሪያችን ነው፣ አስተባባሪያችን ነው፣ አስተማሪያችን ነው። ስለዚህ ተጽዕኖ ይፈጥራል። ነገር ግን በኦሮሞ ህዝብ ትግል ላይ በኢትዮጵያ ህዝቦች ትግል ላይ አንዳች የሚፈጥረው ነገር አይኖርም። ምክንያቱም ህዝብ ትግልን የሚያካሂደው አንድ ቅንጣት ዶክተር መረራን ይዞ አይደለም። ዶክተር መረራ ጉዲና ለእስር በመዳረጋቸውም የተሰማቸውን ስሜት አቶ ጥሩነህ ገምታ ለቪኦኤ ገልጸዋል። አምባገነናዊ የሚባለው ፋሽስታዊ የሚባለው ደርግ ዶክተር መረራን ስምንት ዓመት አስሮት ከፍተኛ የሆነ ክሳራ ውድቀት አድርሶበት እንደለቀቀው ይታመናል። እንደ ሌሎች ጓዶቹ በደርግ ጥይት ባለመሞቱ ደስ ይለናል። ነገር ግን መንግስት ቢለወጥም ስርዓት ባለመለወጡ ዶክተር መረራን አሁንም ለሌላ እስር መዳረጉ እኔንም ሆነ በግል የፓርቲያችን አባላት በጣም የሚያሳዝን መሆኑን ሳልገልጽ የማልፎ ነገር አይደለም። ዶክተር መረራ ጉዲና ጥቅምት 29 ቀን 2009 ዓ.ም ከአርበኞች ግንቦት 7 ሊቀመንበር ፕሮፌሰር ብርሃኑ ነጋና በሪዮ ኦሊምፒክ ለኢትዮጵያ የብር ሜዳሊያ ካስገኘው አትሌት ፈይሳ ሌሊሳ ጋራ በመሆን በኢትዮጵያ ይፈጸማል ስላሉት የሰብአዊ መብት ጥሰት ብራስል ስለሚገኘው የአውሮፓ ሕብረት ፓርላማ ንግግር ማድረጋቸው ይታወሳል። መርሃ ግብሩን ያዘጋጁት የሕብረቱ ፓርላማ አባል አና ጎሜሽ መሆናቸውም ታውቋል። የኢትዮጵያ ፓርላማ አርበኞች ግንቦት ሰባትን በአሸባሪነት እንደፈረጀውም አይዘነጋም። በሪዮ ኦሊምፒክ ለሀገሩ የብር ሜዳሊያ ያስገኘው ፈይሳ ሌሊሳ በሄደበት ወደ ስደት መግባቱን ይፋ ሲያደርግ አንዳንድ የመንግሥት ባለሥልጣናት ፈይሳ ወደ አገሩ ቢመለስ የጀግና አቀባበል እንደሚደረግለትም ተናግረው ነበረ። የዶክተር መረራ ጉዲናን በቁጥጥር ስር መዋል በተመለከተ መድረክ ይፋ መግለጫ አላወጣም። በመንግሥት በኩልም በሰባት ሰዓቱ ወጃ ከተባለው ሌላ ይህ ዜና እስከተጠናቀረበት ጊዜ ድረስ የተሰጠ ማብራሪያ የለም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ